Cod Dimson የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ባወጣው መረጃ አሁንም በሰሜን ኢትዮጵያ በቂ የእርዳታ አቅርቦት እየደረሰ አይደለም ሲል የውጭ ጉዳይ ሚኒስቴር በበኩሉ ሰሞኑን ምግብና ምግብ ነክ ያልሆኑ አቅርቦቶች በአውሮፕላን ጭምር ወደ ትግራይ መላካቸውን አመልክቷል። መንግስት ወደዚያ አካባቢ እርዳታ እንዲደርስ የቻለውን ያህል ጥረት እያደረገ ያለበት ሁኔታ ነው ያለው። እዚያ ያለው ህዝብ የኢትዮጵያ ህዝብ ነው። ይህም ህዝብ መርዳት መልሶ የማቋቋም የመንግስት ትልቁ ኃላፊነት እንደሆነ ይረዳዋል። ነገር ግን ይህንን ሂደት የሚያደናቅፉ ወገኖች አሉ። አንዳንድ ወገኖች አንዳንድ ያለመቀፍ ርዕሰብ አካላት የእነሱን ጥፋት አያዩ አምባሳደር ዲና ሙፍቲ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የዓለም ምግብ ፕሮግራም በበኩሉ በአፋርና በአማራ ክልሎች የመጀመሪያ ዙሩ የምግብ እርዳታ ማከፋፈሉን አስታውቋል። የዚህንም ዝርዝር ይዘናል። አርብ መስከረም 28 2014 ዓ ም ጥናስጥልኝ እንደምናመሻችሁ። ክቡራንና ክቡራት ተመልካችና አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ተዋቢ ፖላክና ከአቀናባሪያችን ወይም ከስርጭት አቀናባሪያችን ብርሃን ኃይሉ ከዌብና ማህበራዊ ገጾቻችን አሰናጇ አባየሁ ገበያው እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ታዲያ የዜና አቅራቢ ቆንጅታየ ብዬ ነበር፣ ዛሬ ዜናውን የሚያሰማን ደረጀ ደስታ ነው። መልካም ምሽት። እናይስጥልን። እንደምናመሻችሁ፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባወጣው መረጃ አሁንም በሰሜን ኢትዮጵያ በቂ ድጋፍ እየቀረበ አይደለም ብሏል። የውጭ ጉዳይ ሚኒስቴር በበኩሉ ሰሞኑን ምግብና ምግብ ነክ ያልሆኑ አቅርቦቶች በአውሮፕላን ጭምር ወደ ትግራይ መላካቸውን አመልክቷል። የተባበሩት መንግስታት የሥነ ሕዝብ ፈንድ ዩኤንፍፒኤ ተወካይ በአማራ ክልል ለሚገኙ 700 ሺህ ተፈናቃዮች የሚደረገው ድጋፍ ተጠናክሮ እንደሚቀጥል ድርጅቱ ዛሬ ባወጣው መግለጫ አስታውቋል በአማራና በአፋር ክልልም በደረሰው ሰብአዊ ቀውስ ለተጎዱት እስካሁን ከአንድ ሚሊዮን ዶላር በላይ የሚያወጡ የጤና መገልገያዎችን ማበርከቱን አመልክቷል። ድርጅቱ እንደ አውሮፓ አቆጣጠር ሰፕቴምበር መስከረም 22 በአማራ ክልል ኮምቦልቻ ውስጥ በአካባቢው በደረሰው ሰብአዊ ቀውስ ለተጎዱ ተፈናቃዮች የሚውል የሕክምና መገልገያ መሳሪያዎችን የድርጅቱ ተወካይ ሚስ ዴን ጌይል ለወቅቱ የጤና ጥበቃ ሚኒስትር ደኤታ ዶክተር ደረጀ ጉተማ ማስረከባቸውም ተጠቅሷል። ሚስ ጌይል በርክክቡ ወቅት ባሰሙት ንግግር ዩኤንኤፍፒኤ በዛሬው ዕለት እዚህ የተገኘው በአማራ ክልል ለተፈናቀሉት 700 ሺህ ሰዎችና የተጨናነቁት የጤና ተቋማት የህይወት አድን አገልግሎታቸውን እንዲሰጡ የምናደርገው ድጋፍ የሚቀጥል መሆኑን ለማረጋገጥ ነው ብለዋል። ዩኤንኤፍፒኤ 22 ለሚደርሱ የጤና ተቋማት ከ200 ሺህ በላይ ለሚሆኑ ተፈናቃዮች 20 ሺህ የሴቶች ንጽህና መጠበቂያ ለአስቸኳይ ጊዜ የሚውል ስነ ተዋልዶ የጤና መገልገያ አበርክቷል። በአፋር ክልልም እንዲሁ በሰብዓዊ ቀውሱ ለተጎዱት በተመሳሳይ የሴቶች ንጽህና መጠበቂያ ለአስቸኳይ ጊዜ የሚውል ስነተዋልዶ ጤና መገልገያዎች የተበረከቱ መሆኑን ተመልክቷል። በትግራይ የተከሰተው ግጭት በመዛመቱ በአማራና በአፋር ግጭቱ ከተከሰተበት እንደ ኤሮፓ አቆጣጠር ከሐምሌ 2021 ጀምሮ ወደ 900,000 የሚደርሱት አዲስ ተፈናቃዮች መኖራቸውን ድርጅቱ ገልጿል። በሰሜን አፍጋኒስታን ኩንዱዝ ክፍለ ግዛት ብዙ ሰው በተሰበሰበበት የሺያ ሙስሊሞች መስጊድ በተፈጸመ የአጥፍቶ መጥፋት ከፍተኛ የቦምብ ፍንዳታ 43 ሰዎች ሲሞቱ ሌሎች 150 የሚሆኑ መቁሰላቸው ተነግሯል። አባድ አካባቢ ወይም ኩንዱዝ ተብሎ በሚታወቀው ዋና ከተማ ለደረሰው የቦምብ ጥቃት እስካሁን ኃላፊነቱን የወሰደ የለም። የታሊባን መንግስት ቃል አቀባይ ዛቢሁላ ሙጃሂድ ዝርዝር መግለጫ ባይሰጡም ጥቃቱ ብዙ ሰዎችን ገድሏል፣ አቅስሏል ብለዋል። የታሊባን ኃይሎች በቦታው የነበሩ ሲሆን ምርመራ እየተካሄደ መሆኑንም ገልጸዋል። ባለፈው እሁድ በካቡል በትልቁ መዝጊድ ላይ በደረሰው ፍንዳታ ስምንት ሰዎች ሞተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኔቶ በአፍሪካ የጋራ ወሰኖቻቸው በሽብርተኝነት ለታወቀውና ጂ5 ለሚባሉት አምስት የሳህል አገሮች የጋራ ግንባር የተጠናከረ ድጋፍ መስጠት የሚችሉበትን መንገድ እያጠና ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቅርቡ ለጸጥታው ምክር ቤት የጻፉትን ደብዳቤ ጠቅሶ አሶሺየትድ ፕሬስ እንደዘገበው በተለይ ሶስቱ አገሮች ማሊ፣ ኒጀር እና ቡርኪና ፋሶ በድንበሮቻቸው አካባቢ በሚካሄዱት የጂሃድ ተዋጊዎች ጥቃት በሺዎች የሚቆጠሩ ሰዎች ሕይወት ጠፍቶበታል። ዋና ጸሐፊው በደብዳቤያቸው ኔቶ የሚያደርገው ድጋፍ ትክክለኛ መሆኑን ጠቅሰው ይህን ድጋፍ የሚያጠናክርና የጂ ፋይፍ አገሮችን የሚረዳ የተባበሩት መንግስታት ድርጅት ጽፈት ቤት የመቋቋም አስፈላጊነትን የሚያምኑበት መሆኑን አስታውቀዋል። በዚህ መሰረት ከአምስቱ የማሊ፣ ሞሪታኒያ፣ ኒጀር፣ ቻድ እና ቡርኪና ፋሶ አገሮች የተውጣጡ አምስት ሺህ ወታደሮች በተባበሩት መንግስታት የገንዘብ ድጋፍ የሚሰጣቸው መሆኑን ገልጸዋል። ይሁን እንጂ የተባበሩት መንግስታት ትልቁ የፋይናንስ ለጋሽ የሆነችው ዩናይትድ ስቴትስ በፈረንሳይና በርካታ አገሮች ድጋፍ የቀረበውን ይህን እቅድ ተቃውማለች። ባለፈው ሰኔ በተባበሩት መንግስታት ዩናይትድ ስቴትስ ረዳት አምባሳደር የሆኑት ጄፍሪ ዶለረንስ ሽብርተኝነትን በመዋጋትና ሰላምን በማስፈኑ ሂደት የተባበሩት መንግስታትን ገለልተኝነት አስመልክቶ የጠራ መስመር ማየት እንደሚፈልጉ ተናግረዋል። ዩናይትድ ስቴትስ ለዓመታት ለሳህል አገሮች የምትሰጠውን እርዳታ በተባበሩት መንግስታት በኩል ሳይሆን በቀጥታ ማድረግ እንደምትፈልግ ስታስታውቅ ኖራለች። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ትናንት ሐሙስ ምሽቱን የመንግስትን የመበደር ስልጣን እስከ ታህሳስ ወር መጀመሪያ ድረስ አራዝሟል። ይህን በማድረጉም በአገሪቱ ታሪክ በዕዳ ከፋፈድ ጉድለት ምክንያት ለመጀመሪያ ጊዜ ሊደርስ የነበረውን ቀውስ ማዳኑ ተገልጿል። የሕግ መወሰኛው ምክር ቤት መሪ ቻክ ሹመር ከሪፐብሊካኑ መሪ ሚች መካኔል ጋር ከተደራደሩ በኋላ በምክር ቤቱ መድረክ የተደረሰበትን ስምምነት ይፋ አድርገዋል። ለዲሞክራቶቹ ያቀረቡት አማራጭ በአገሪቱ ለረጅም ጊዜ በተጠራቀመው የ28 ነጥብ 4 ትሪሊዮን ዶላር እዳ ላይ መንግስት እስከ ታህሳስ ድረስ ወጪውን የሚሸፍንበት 480 ቢሊዮን ዶላር ብቻ እንዲፈቀድ የሚል ነበር። የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታገን ባለስልጣናት ቻይና ጥቃት ብትሰነዝር ለመዘጋጀት እንዲረዳ በሚል አሜሪካ የታይዋን ወታደሮችን እያሰለጠነች ነው የሚለውን ዜና ከማረጋገጥ ተቆጥበዋል። ዎል ስትሪት ጆርናል የተባለው ጋዜጣ ትናንት ሐሙስ፣ ባወጣው ዘገባ ፔንታገን ከታይዋን ጦር ሰራዊት ቡድኖች ጋር የሚሰሩ ሁለት ልዩ ወታደራዊ ኦፕሬሽኖች ያሉት ሲሆን፣ ሌሎች የባህር ኃይል ኮማንዶዎች ደግሞ የባህር ላይ ውጊያዎችን እያሰለጠኑ መሆኑን ዘግበዋል። ስማቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለስልጣን ለዎል ስትሪት ጆርናል የአሜሪካ ኃይሎች ቢያንስ ባለፈው ዓመት የታይዋን ወታደሮችን በማሰልጠኑ መርሃ ግብር ተሳትፈዋል ሲሉ ተናግረዋል። የፔንታገን ባለስልጣናት የተባለውን ለማረጋገጥ ባይፈቅዱም ቃል አቀባዩ ትናንት በሰጡት ማብራሪያ ዩናይትድ ስቴትስና የታይዋን ግንኙነት በአሁኑ ወቅት ከሕዝባዊ ሪፐብሊክ ቻይና የተቃጣውን አደጋ ከመመከት ጋር አብሮ ተቀናጅቶ የሚቆይ ይሆናል ብለዋል። የመከላከያ ሚኒስትሩ ጆን ስፐል ለቪኦኤ በሰጡት መግለጫ እንዳስታወቁት ሕዝባዊ ሪፐብሊክ ቻይና ታይዋንና ሌሎች አጋሮቻችንን ለማስፈራራት በምስራቅና በደቡብ ቻይና ባህር አካባቢዎች ወታደራዊ እንቅስቃሴዎችን እያጠናከረች ነው። ይህ አካባቢው እንዳይረጋጋ ለማድረግ በስተት የታቀደ ለአደጋ የሚያጋልጥ ስሌት ነው ብለዋል። የኖርዌይ የኖቤል ኮሚቴ የዘንድሮውን የሰላም ኖቤል ሽልማት ለሁለት ጋዜጠኞች፣ ለፊሊፒናዊቱ ማሪያ ሬሳና ለሩሲያዊ ዲሚትሪ ሙራቶቭ ሰጠ። ኦስሎ ላይ በተካሄደው ስነ ስርዓት የኖርዌዩ የኖቤል ኮሚቴ ሊቀመንበር ብሬት ሬስ አንደርሰን አሸናፊዎቹን ሲያስተዋውቁ ሚስ ረሳና ሚስተር ሙራቶቮ በየበኩላቸው በፊሊፒንስ እና በሩሲያ ሀሳብን ለመግለጽ ነጻነት ባደረጉት ድፍረት የተሞላ ትግል የዘንድሮውን የሰላም ኖቤል ሽልማት ለመቀበል በቅተዋል ብለዋል። በተጨማሪም ኮሚቴው ይህንን አስመልክቶ ባወጣው መግለጫ ፊሊፒናዊቱ ጋዜጠኛ ማሪያ ሬሳ ሀሳብን የመግለጽ ነጻነቷን ተጠቅማ በትውልድ ሀገሯ የሚታዩትን በኃይል የሚፈጸሙ ድርጊቶችና እያየለ የመጣውን አምባገነናዊነት ለማጋለጥ ባደረገችው ጥረት መሸለሟን ዘርዝሯል። በመርማሪ ጋዜጠኝነት ስራዋና ከሌሎች ጋር በጋራ ባቋቋመችው ራፕለር የተሰኘ የዲጂታል ሚዲያ ኩባንያቸው አማካኝነት በአወዛጋቢው የፕሬዚዳንት ሮድሪጎ ዱቴሬት የጸረ አደንዛዥ እጾችና አደገኛ መድኃኒቶች ዘመቻ ላይ ልዩ ትኩረት ያደረገ ስራ ሰርታለች ሚስ ሬሳ ና ድርጅቷ ራፕለር ማህበራዊ መገናኛዎች የሐሰት ዜናዎችን ለማሰራጨት፣ ተቃዋሚዎችን ለማዋከብ ና የህዝብ አስተያየት ለማዛባት የዋሉበትን መንገድ በመከታተልም ዘግበዋል። ኮሚቴው በተጨማሪም ሩሲያዊውን ጋዜጠኛ ዲሚትሪ ሙራቶቭን በአገሩ የመናገር ነጻነትን መብት እንዲከበር እጅግ አዳጋች በሆኑ ሁኔታዎች ውስጥ ለአስርት አመታት ላደረገው ትግል የዘንድሮ የኖቤል ሽልማት ተጋሪ አድርጎታል። ሚስተር ሙራቶቭ እንደ አውሮፓውያን የዘመን አቆጣጠር በ1993 ዓ ም ከሌሎች አጋሮቹ ጋር በመሆን የመሰረቱትና ስልጣን ላይ ያሉ ወገኖችን ህገ ወጥ ስራ በመከታተል ና በማጋለጥ ዛሬ በሩሲያ በጠንካራ ነጻ ጋዜጣነቱ የሚተዋወቀው ኖቫያ ጋዜጣን እንደ አውሮፓውያን የዘመን አቆጣጠር ከ1995 ዓ ም አንስቶ በአርታይነት በመስራት ላይ ይገኛል። ሁለቱ ጋዜጠኞች ከሽልማቱ የሚገኘውን የአንድ ነጥብ አንድ ሚሊዮን ዶላር የገንዘብ ሽልማት ይካፈላሉ። ለዲሞክራሲና ለዘላቂ ሰላም መረጋገጥ ቅድመ ማሳያ የሆነው ሀሳብን የመግለጽ ነጻነት እንዲጠበቅ ላደረጉት ጥረት ሲል ነው ኮሚቴው በዛሬው ዕለት አሸናፊዎቹን ይፋ ያደረገው። የአሜሪካ ድምጹ ጄፊ ከስተርን ዘገባ ጽዮን ግርማ ታቀርበዋለች። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። የደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ ክፍል የሚተላለፈውን የዕለት አርብ ምሽት ስርጭት ዝግጅታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችን ምስልና ድምፅ አቀናባሪው ኤልያስ አማረ፣ የቀጥታ ስርጭታችን የድምጽና ምስል አቀናባሪያችን ደግሞ ቲያን ዋንግናት ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በ የቴሌቪዥን ፕሮግራማችንን በኢትዮ ሰዓት መከታተል ትችላላችሁ። በተጨማሪም የራዲዮ ቲቪ ስርጭታችን በድር ገጻችንና በፌስቡክ ገጻችን በጥራት በቀጥታ በመከታተል ይቻላል። የዩቲዩብ ገጻችንን ጎብኙ። በኢንስታግራም አት ቪኦኤ አምሃሪክ ላይ ተከተሉን። አድማጮች፣ በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ ንበል። እነዚህ በቤት ውስጥ መመርመር የሚችሉ በርካሽ ሊሰሩ የሚችሉ ኮቪድን ማሳወቅ የሚችሉ ኪቶች፣ አንደኛ ግለሰብን ራሱን ከቤተሰቦቹ ለማራቅም ሊሆን ይችላል። ሁለተኛው ደግሞ አጠቃቀማቸውን በጣም ቀላል ነው። ማንም በሙያው ያልሰለጠነ ሰው እነዚህ ነገሮች በቀላሉ በቤቱ ውስጥ ማድረግ ይችላል። ዶክተር ዘላለም ሙክሪያን ነው የሰማችሁት። በዩናይት ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ሕዋሳት ምርምር ባለሙያ ናቸው። ከግለሰቦች በሚወሰድ የምራቅ ናሙና አማካኝነት የሚደረግ አዲስ የኮቪድ-19 የምርመራ ዘዴ በተካሄደ ቃለ ምልልስ ከተናገሩት የተወሰደ ነው። ለሙሉ ቃለ ለምልልሱ በሁለተኛው አጋማሽ ጠብቋቸው አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ባወጣው መረጃ አሁንም በሰሜን ኢትዮጵያ በቂ የእርዳታ አቅርቦት እየደረሰ አይደለም ይላል። የውጭ ጉዳይ ሚኒስትር በበኩሉ ሰሞኑን ምግብና ምግብ ነክ ያልሆኑ አቅርቦቶች በአውሮፕላን ጭምር ወደ ትግራይ መላካቸውን አመልክቷል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በምዕራቡ ዓለም ያሉ አካላት በኢትዮጵያ መንግስት በኩል ለሚደረገው ጥረት ቦታ አይሰጡም ሲሉም ወቅሰዋል። ለዝርዝሩ at this check code. የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ባወጣው መግለጫ ባለፈው አንድ ሳምንት ለሰብአዊ ድጋፍ የሚውሉ ቁሳቁሶችን የጫኑ 80 ተሽከርካሪዎች ወደ ትግራይ መግባታቸውን አስታውቋል። ከሐምሌ መጀመሪያ አንስቶ 686 ተሽከርካሪዎች የሬዲዮ ድጋፍ ጭነው ወደ ትግራይ መግባታቸውን ያመለከተው የድርጅቱ መግለጫ ይህ ግን በአጠቃላይ ከሚያስፈልገው የእርዳታ መጠን 12 በመቶ ብቻ የሚሸፍን ነው ብሏል። በትግራይ ክልል ያለውን የሰብዊ እርዳታ ፍላጎት ለማሟላት በየቀኑ ምግብ ነክና ምግብ ነክ ያሉ አቅርቦቶችን የጫኑ 100 ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው ጽህፈት ቤቱ ይጠቁሟል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ጥረቱ ከአሜሪካ ድምጽ ተጠይቀው ችግሮች ቢኖሩም ተጋኖ እንደሚቀርብ ተናግረዋል። ነገር ግን ችግሮችን አንዳንዴ በብዙ እጥፍ በማባዛት ችግሮችን በማጉላት፣ ለምሳሌ የተረጂ ሰው ቁጥር በብዙ እጥፍ በማባዛት የሚደረጉ ጥረሳቱ የፖለቲካ መንፈስ ለመስጠት እና በመንግስት ላይ ተጽዕኖ ግፊት ለመፍጠር የሚደረጉ ነገሮችን ይታያሉ። አንዳንዴ ቁጥርን ሁሉ ከአካባቢ ካለ ህዝብ በላይ ማድረግ የተቸገረን ሰው ችግር የለም የሚል ነገር የለም። በዚህ ኩል ሳቢ ችግር አለ ተብሎ ወረዲ በዚህ ሳብ እየተሰራ ነው ያለው። ችግሮችን ለማስወገድ ነው ጥረት እየተደረገ ያለው ነው ስበኩል። ነገር ግን አንዳንዴ ችግርን በማግዘፍ የሌለን ቁጥር በመስጠት ቁጥሮችን በቅር በመባዛት የዓለም አቀፍ ትኩረትን እንትን ለማለት ለምሳሌ አሁን በሀያአንደኛ ክፍለ ዘመን ታይቶ የማይታወቅ እንዲህ ጊዜ አካባቢ ከየተፈጠረ ነው የሚሉ ዘባዎች፣ እነዚህ እነዚህ በሙሉ የኢትዮጵያን ህዝብ ለመርዳት አለ ሌሎችን አጀንዳዎችን ለማገልገል የሚደረጉ እንቅስቃሴዎች ናቸው፣ ፕሮፓጋንዳዎች ናቸው የሚለውን ነገር ነው። ኢንፋክት እዚህ መግለጫ ሰሞ የምንሰጡ ከዚህ ቀደም ሲሰጡ የነበሩት ይህን ነገር በጥቅል ያሳያሉ። አንዳንዶች በዝርዝር ያለውን ነገር ሁ ያሳያል። ሰባ አምስት ከመቶ የሚሆኑ የትግራይ ክልል በረዴ ድርጅቶች ተደራሽ መሆኑን ያመለከተው ጽህፈት ቤቱ የነዳጅ ና የጥሬ ገንዘብ እጥረት ግን የሰብአዊ ድጋፍ አገልግሎቱ ላይ ጉልህ ተጽዕኖ እያሳደረ ነው ብሏል። በሳምንቱ ወደ ትግራይ የገባው ድጋፍ ምግብ ነክ ና የንጽህና መጠበቂያዎችን የያዘ እንደሆነ የተመለከተ ሲሆን እጅግ አስፈላጊ ያሉት የመድኃኒትና ነዳጅ ግን አልተፈቀዱም ብሏል። ለመጨረሻ ጊዜ ወደ ትግራይ ነዳጅ የገባው በአምል አጋማሽ እንደነበር ያስታውሰው መግለጫው በርካታ የረዳት ድርጅቶች በነዳጅ እጥረት ወደ ልዩ ልዩ ወረዳዎች መሄድ እየተሳናቸው ናቸው መሆኑንም ጠቁሟል። አምባሳደር ዴና ቴክኒካል የሆኑን ነገሮችን በየጊዜው ለመፍታት ጥረት እየተደረገ ነው ይላሉ። እነዚህ ቴክኒካል ለ ለምሳሌ ነዳጅ እጥረት፣ የገንዘብ ካሽ እጥረት መሳሰሉ ቴክኒካል ነገሮችን በየጊዜው የሚከታተሉ ተቋማት አለ ኢትዮጵያ በኩል መፍትሄም እያዩ ነው። ባገ ያሉትን ችግሮች በግልጽ ተነጋግረው ማስወገድ ፍላጎት ነው በኩል ያለው አንድ የተቀመጠን አቅጣጫ ላይ ብቻ ዝም ብሎ ድርቅና የመግፋት ነገር አይደለም። ያለው አዳዲስ አቅጣጫዎች፣ አዳዲስ ስልቶች፣ አዳዲስ ነገሮች እየተደረጉ ነው ያሉት። ለዚህም ነው ለምሳሌ ቅድም የጠቀስኩት ከዘጠኝ ወደ ሁለት ተቀመሰው ስተሻከለ እና የመሳሰሉት ነገሮች የተሻሻሉ የመጡትና አሁን ከነዳጅ ጋር ከገንዘብ ካሽ ጋር ሁለተኛ ከሰራተኞች ፍቃድና ከመሳሰሉት ጋር ከበረራ ቁጥር ጋር እነዚህ በየጊዜ ለውይይት ክፍት የሆኑና የሚመለከታቸው መሥሪያ ቤቶች ለምሳሌ የሰላም ሚኒስቴር፣ የአደጋ መከላከያ ኮሚሽን የመሳሰሉት ከጊዚስ እርዳታ የሚሰጡት ድርጅቶች ጋር በየጊዜ እየተወያዩ የሚፈቱት ነው። እንደ አንድ ቋሚ የሆነ በፍጹም ይሄ አሰራሩ ከዚህ ውጪ ነው የሚል ነገር በዚህ በኩል የለም። ነገር ግን ዛሬ የተከሰተን ነገር ነገ ሊዘገብ ሲል፣ ዛሬ በሆነው ነገር ላይ ብቻ ማልቀስ ማልቀስና ማስለቀስ ተገቢ አይደለም። በጤና በኩልም በመድኃኒትና የሕክምና ቁሳቁሶች እጥረት በዓይደር ሆስፒታል 18 ሰዎች መሞታቸውንና የኩላሊት እጥበት ወይም ዲያሊሲስ ሕክምና በአፋጣኝ ካልቀረበ የ34 ሰዎች ሕይወት አደጋ ላይ መውደቁንም መግለጫው አመልክቷል። በደቡባዊ ትግራይ ሰልዋ ወረዳ በወሊድ ወቅት በሕክምና እጥረት ደም ፈሷቸው የሞቱ አምስት እናቶች መኖራቸውንም መግለጫው ጠቁሟል። በአቅም እጥረት የተነሳ በአሁኑ ሰዓት የረዳ ድርጅቶች ከ125 ጤና ተቋማት 13 የጤና ተቋማትንና 39 የተፈናቃይ መጠለያዎችን ብቻ እየደገፉ መሆናቸውን አስታውቀዋል። በገንዘብ በኩልም ለረዳ ስራው ከሚያስፈልገው 65 ሚሊዮን የአሜሪካ ዶላር አራት ሚሊዮን ዶላሩ በኢትዮጵያ መንግስት ተፈቅሮ ስራ ላይ እንደዋለም መግለጫው አመልክቷል። የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ መንግስት በትግራይ ክልል እርዳታ አቅርቦት ለማድረስ ከፍተኛ ጥረት እየተደረገ መሆኑን ለአሜሪካ ድምጽ ገልጸዋል። መንግስት በአጠቃላይ በሰሜኑ ሀገራችን ክፍል ያለውን ሁኔታ ከሰብአዊ እርዳታም በተያያዘ ሁኔታዎችን መልሶ ከማቋቋም ጋር በተያያዘ በርካታ ጥረቶችን እያደረገ ያለበት ሁኔታ ነው ያለው። መንግስት ወደዚያ አካባቢ እርዳታ እንዲደርስ የተቻለውን ያህል ጥረት እያደረገ ያለበት ሁኔታ ነው ያለው በሀገር ቤት ያለ ስሜት ይሄ ነው። ምክንያቱም እዛ ያለው ህዝብ የኢትዮጵያ ህዝብ ነው። ይህን ህዝብ መርዳት፣ መልሶ ማቋቋም ምን የማለት ነገር የመንግስት ትልቁ ኃላፊነት እንደሆነ ይረዳዋል። ነገር ግን ይህንን ሂደት የሚያደናቅፉ ወገኖች አሉ። እነዚህን ወገኖች አንዳንድ ወገኖች አንዳንድ የዓለም አቀፍ አካላት የእነሱን ጥፋት አይ ለምሳሌ ከአራት መቶ ስልሳ በላይ ከባድ ተሽከርካሪዎች እርዳታ ጭነው እዛ አካባቢ ገብተው ወደ እዚያ አልተመለሱም ቢልኮኒስ ለማይሆን ነገር ለጦርነት እየዋሉ ያለበት ሁኔታ ነው ያለው። ይህንን አንዳንድ ወገኖች አንዳንድ እርዳታ ሰጪ ተቋማትና መንግስታት ትክክል አይደለም ቢሉም ግን በሚገባው ደረጃ ለምንድን ነው አላስተጋቡት? ለምንድን ነው ይህን ነገር በደንብ ያልተናገሩት? የኢትዮጵያ መንግስት በጽህፈት ቤቱ የተገለጹ ነጥቦችን በተመለከተ የሰጠው ቀጥተኛ ምላሽ የለም። በትላንትናው ዕለት ከአውሮፓ ህብረት የረድኤት ድጋፍ ጋር በተያያዘ መግለጫ ያወጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ግን የተጠቀሰው የሰማኒያ ተሽከርካሪዎች የአውሮፓ ህብረት ድጋፍ ወደ ትግራይ መግባቱን አረጋግጦ በተጨማሪም ግን የረድኤት ድርጅቶቹ ለስራ ማስኬጃ የሚሆን ከ286 ሚሊዮን ብር በላይ በጥሬ ገንዘብ ወደ ትግራይ ይዘው እንዲሄዱ መፈቀዱን አስታውቋል። ከመቀሌ ወደ አዲስ አበባና ከአዲስ አበባ ወደ መቀሌ 21 በረራዎች መደረጋቸውን እስካሁንም 759235 ሊትር ነዳጅ ወደ ትግራይ መጓጓዙንም የውጭ ጉዳይ ሚኒስቴር ጠቅሷል። በተጨማሪም እያንዳንዳቸው ከ45 እስከ 50 ሺህ ሊትር ነዳጅ የጫኑ አስር ቦቴ መኪኖች ወደ ትግራይ ለመሄድ ሰመራ መድረሳቸውን እንዲሁም ከአጋር ድርጅቶች ጋር በመተባበር በአደጋ ስጋት ስራ አምራር ኮሚሽን አስተባባሪነት ከ188 ሺህ ኩንታል በላይ ምግብ ነክና ከ62 ሺህ ኩንታል በላይ ምግብ ነክ ያልሆኑ ድጋፎች መቅረባቸውን አመልክቷል። የውጭ ጉዳይ ሚኒስትር በመግለጫው ከሐምሌ አጋማሽ ጀምሮ እስካሁን 686 እርዳታ የጫኑ ተሽከርካሪዎች ትግራይ ገብተው 122ቱ ብቻ መመለሳቸውንም ጠቁሟል። አምባሳደር ዲና የሰብአዊ መብት ጥሰትን በተመለከተ መንግስት ማጣራት እንዲደረግ ፈቃደኛ መሆናቸውን ተናግ ነግረዋል። ሌላ የሰብአዊ መብት ጥሰትን በተመለከተ መንግስት ማንኛውም በሰብአዊ መብት ጥሰት የሚጠየቀውን ወገን ከግራም ከቀኝም፣ ከዚህም ወገን ከዚም ወገን ይጠየቅ የሚል ዓለም አቀፍ ማህበረሰብ፣ ለምሳሌ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የዚህ የሰብአዊ መብት አካላት ጭምር ያሉበት አጣሪ ኮሚሽን ይኖር ብሎ መንግስት ኦልሬዲ ፈቅዷል። ነገር ግን አንዳንድ ወገኖች ተመራበ ዓለም በተለይ በዚህ በህገወጡ ቡድን የሚፈጸመውን የመብት ጥሰት የሰብአዊ መብት ጥሰት ለምሳሌ ከዚህ ቀደም በማካ ድራ የተደረገው አሁን በአፋር በቅርቡ በአማራ ክልል የሚደረጉት ነገሮች ለምንድ የማትሰሉት ለምንድ ይህን ነገር የማነሱት የሚል ስሞታ አለ። ደግሞ ይሄ ቀላል ቅሬታ አይደለም፣ ተገቢ ቅሬታ ነው። ለምንድን ነው የአንድ ወገን ጥፋት እየጎላ መንግስትም ያለውንም የሌለውንም ነገር በመንግስት ላይ ጥፋት እየከመሩ ያንን ወገን ማየት ያቃታቸው የሚል ነገር ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ና የኢትዮጵያ ውጭ ጉዳይ ሚኒስትር በየበኩላቸው መረጃ ይፋ ያደረጉት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በሰሜን ኢትዮጵያ ስላለው የሰብአዊ አቅርቦት ና ከሀገር ስለተባረሩት የዓለም አቀፍ ተቋም ኃላፊዎች ውይይት ባደረጉ ማግስት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ባለው አዲስ በተከታዩ ዘገባ ደግሞ ከትግራይ ወደ አፋርና አማራ ክልሎች ነው የምንሻገረው። የዓለሙ የምግብ ፕሮግራም ደብልዩ ኤፍ ፒ በአማራና በአፋር ክልሎች የመጀመሪያ ዙር የምግብ እርዳታ መከፋፈሉን አስታውቋል። የሰብአዊ እርዳታዎችን ለማንቀሳቀስ ባጋጠመው በርካታ ባላቸው እንቅፋቶች ምክንያት ግን ወደ ትግራይ የሰብአዊ እርዳታ ማዳረሱን ተግባር እየተጓተተበት መሆኑን ድርጅቱ ጨምሮ አስታውቋል። የአሜሪካ ድምፅ ያነጋገራቸው የድርጅቱ ቃል አቀባይ ጌማ ስኖደን በሰሜን ኢትዮጵያ እየተካሄደ ባለው ግጭት ሳቢያ በሶስቱ ክልሎች ወደ ሰባት ሚሊዮን ሰዎች ከፍተኛ የምግብ እርዳታ እንደሚያስፈልጋቸው ተናግረዋል። ስመኝሽ የቆየ ዝርዝሩን ይዛለች። የዓለም ምግብ ፕሮግራም እንዳስታወቀው ከነሐሴ 9 2013 ዓ ም ጀምሮ በአማራና በአፋር ክልል ለሚገኙና በአካባቢው ግጭት ምክንያት ጉዳት ለደረሰባቸው 300 ሺ ተረጆዎች የእርዳታ ምግብ አከፋፍሏል። በትግራይም ሁለተኛ ዙር የምግብ ማከፋፈል ስራ ከግንቦት ጀምሮ እየተሰራ መሆኑን ጨምሮ የገለጸው ፕሮግራሙ እስካሁን በሰሜን ምዕራብና በደቡብ ትግራይ የሚገኙ ሁለት ነጥብ አራት ሚሊየን ሰዎች የምግብ እርዳታ ማግኘታቸውንም ጨምሮ ገልጿል። በቅርብ ጊዜ ወደ ግጭቱ አካባቢ ተጉዘው የነበሩትና የአሜሪካ ድምጽ ዘጋቢ ሮበን ኪያማ ያነጋገራቸው የዓለም ምግብ ፕሮግራም ቃል አቀባይ ጄማ ስኖደን ስለ ሁኔታው ሲያስረዱ፣ በሰሜን ኢትዮጵያ ያለው ግጭት መስፋፋት በበርካታ ቤተሰቦችና መተዳደሪያቸው ላይ ከፍተኛ ተጽዕኖ እያሳደረ ነው ብለዋል። ከጥቂት ሳምንታት በፊት አማራ ክልል ነበርኩኝ። እናም በጦርነቱ ምክንያት ከቤታቸው የተፈናቀሉ ብዙ ቤተሰቦችን አግኝቻለሁ። ሁሉም የነገሩኝ ከጦርነቱ በፊት የተረጋጋ መተዳደሪያና ገቢ እንደነበራቸው፣ በምግብ ራሳቸውን የቻሉ እንደነበሩ ነው። አሁን ግን የዓለም ምግብ ፕሮግራም በሚሰጣቸው ምግብ ብቻ ነው የሚኖሩት። የአስቸኳይ ምግብ እርዳታ አቅርቦቱ የጥራጥሬ ምግቦችን፣ የአትክልት ዘይትና የነዳጅና የጥሬ ገንዘብ አቅርቦትን እንደሚጨምር የገለጹት ስኖደን ግጭቱ በአቅርቦት ላይ በሚያሳድረው ተጽዕኖ ምክንያትና በቂ የእርዳታ ገንዘብ ባለመኖሩ ምክንያት እርዳታው ለሁሉም ሰዎች እየደረሰ አለመሆኑንም አስረድተዋል። በሰሜን ኢትዮጵያ የሚደረገውን የምግብ እርዳታ ድጋፍ ለማጠናከር 184 ሚሊዮን የአሜሪካ ዶላር እንደሚያስፈልግ የሚያስረዱት ስኖደን በመላ ሀገሪቱ ለሚደረግ የእርዳታ ድጋፍ ድርጅቱ የ426 ሚሊዮን ዶላር የእርዳታ ገንዘብ ክፍተት እንዳጋጠመውም ይገልጻሉ። በትክክል እንደሚታየው በአሁኑ ሰዓት የሁሉም አትኩሮት ያለው ግጭቱ ባለበት አካባቢ ነው። ሆኖም ልንገነዘበው የሚገባው በመላው ሀገሪቱ የምግብ እርዳታን የምናዳረስባቸው ፕሮግራሞች እንዳሉን ነው። እነዚህ ፕሮግራሞች ከተዘነጉ መላ ሀገሩ በጠቅላላ ችግር ውስጥ ይወድቃል። በሰሜን ኢትዮጵያ ባለው ግጭት ምክንያት በአማራ ክልል ለሚገኙ አንዳንድ ማህበረሰቦች የምግብ እርዳታ ማድረስ እንዳልቻሉ የጠቆሙት የዓለም ምግብ ፕሮግራም ቃል አቀባይ የምግብ እርዳታውን ለማዳረስ በግጭቱ አካባቢ ያሉ ሰዎች ሁሉ ተደራሽ መሆን አስፈላጊ መሆኑን አሳስበዋል። አያይዘውም ከዚህ በፊት ተደራሽ ወዳልነበሩ የግጭቱ አካባቢዎች የጭነት መኪናዎችን የማስገባቱ ሁኔታ መሻሻሉንም ጠቅሰዋል። ትግራይን ብንመለከት ባለፉት ጥቂት ሳምንታት ውስጥ ከመቶ ሰባ በላይ የጭነት መኪናዎች መግባት ችለዋል። በሚቀጥሉት ቀናት ውስጥም ተጨማሪ መኪናዎች ይገባሉ። ይሄ በጣም ጥሩ ነገር ነው። የክልሉን ሕዝብ ተደራሽ ለማድረግ በየቀኑ መቶ የጭነት መኪናዎች መግባት አለባቸው። ስለዚህ አሁን ያለው ሁኔታ ይቀጥላል እናም የበለጠ እርዳታ ወደ ክልሉ ይገባል ብለን ተስፋ እናደርጋለን። የዓለም ምግብ ድርጅት ያወጣው መግለጫ እንደሚያሳየው በአፋርና አማራ ክልል የሚገኙ ተጨማሪ አንድ ነጥብ ሰባት ሚሊየን ሰዎች ለረሃብ ተጋልጠዋል። በግጭቱ ምክንያትም ሰባት መቶ ሺ ከአምሃራ አንድ መቶ አርባ ሺ ሰዎች ደግሞ ከአፋር ክልል ተፈናቅለዋል። በትግራይ የሚካሄደው ሶስተኛ ዙር የምግብ እርዳታ የማከፋፈል ስራ በሽሬና ታህታይ ኮራሮ የሚገኙ 2.7 ሚሊዮን ሰዎችን እንደሚያዳርስና ከመስከረም አንስቶ በትግራይ እርዳታ ከሚያስፈልጋቸው 71 ወረዳዎች ውስጥ በ39 ለሚገኙ 200 ሺህ ከ5 ዓመት በታች የሆኑ ህጻናት ነፍሰ ጡርና የሚያጠቡ እናቶች እርዳታ መስጠቱን የምግብ ፕሮግራሙ ጨምሮ አስታውቋል። ስመኝሽን ለዘገባው አመሰግናለሁ። በነገራችን ላይ አድማጮች፣ ስመኝሽ ያቀረበችውን ፕሮግራም የኦቻውን የደብሊው ኤፍ ፒን ስኖደንን ያነጋገረው ሩበን ኬማን ነው። አሁን ወደዚህ ወደ ዋሽንግተን ዲሲ የሚመልሰን ዘገባ ነው። በኢትዮጵያ ትግራይ ክልል ቀጥሏል ያሉት ግፍና በደል እንዲቆም እርዳታ እንዲደርስና ሁሉም ወገኖች ለተፈጠሩ ችግሮች ወደ ሰላማዊ መፍትሄ እንዲዞሩ በሚል በሰሜን አሜሪካ የትግራይ ካህናት ማህበር አባላት ጠየቁ። ካህናቱ ድምፃቸውን ያሰሙት ዋሽንግተን ዲሲ ውስጥ በውጭ ጉዳይ መስሪያ ቤቱ ደጅ ላይ ከትናንት በስቲያ ባካሄዱት ሰልፍ ነው። ሰልፈኞቹ ጥያቄዎቻቸውን ለውጭ ጉዳይ መስሪያ ቤቱ ባለስልጣናት ማቅረባቸውንም ተናግረዋል። ሰልፉን የተከታተለችው ሳራ ፍስሐዬ ዝርዝሩን ይዛ ቀርባለች። ከተለያዩ የዩናይትድ ስቴትስ ግዛቶች የተሰባሰቡት ካህናትና ምእመናን በረሃብ የተጎሳቆሉ ህጻናትና አረጋውያን የያዙ ፎቶዎችንና መፈክሮችን ይዘው ነበር። ዋሽንግተን ዲሲ በሚገኘው የውጭ ጉዳይ መስሪያ ቤቱ በር ላይ ትናንት ረፋድ የተገኙት ከቤተ ክርስቲያን መሪዎች ሐዋርያዊ ተግባር አንዱ ሰላምንና እውነትን በመስበክ እና ማስተማር ስለ ሰላም በእውነት መጸለይ ነው። ፍትሕ ሲጓደል ድሃ ሲበደል፣ ፍትሕ የተጓደለ ድሃ የተበደለ እያሉ ፍትሕ ያጓደለውን ድሃ የበደለውን በእውነት መገሰጽና ማስተማር ነበር። የሁከትና የጦርነት ድምፅ ሲሰማ ደግሞ ጦርነት ይቁም፣ የተጣላ ይታረቅ አገር ሰላም ይሁን የሚለው የሰላም አዋጅ ማወጅና ማስተማር የቤተ ክርስቲያን ቀዳሚ ስራ ነበረ። የሰልፉ አስተባባሪና በሰሜን አሜሪካ የትግራይ ካህናት ማህበር ዋና ጸሐፊ ሊቀ ስዩማን መምህር ተኸስተ ቀለመ ወርቅ እንዳሉት እኛም እንደ ካህናት ትግራይ ክልል ውስጥ እየተባባሰ የቀጠለውን ግፍና በደል እንዲቆም ህዝቡ እርዳታ እንዲያገኝና ሁሉም ወገኖች ችግሮቻቸውን በሰላማዊ መንገድ እንዲፈቱ ነው። እዚያ የተገኙትም የአሜሪካ መንግስት ተጽዕኖ እንዲያደርግ ጥሪ ለማድረግ መሆኑን ተናግረዋል። ጦርነቱ ያስከተለው ግፍ በተለይ ከሰኔ ወር ጀምሮ እስካሁን ያለ የነበረ መድኃኒቶ ሆን ምግቡ ሆን ሌላውም ነገር ሁሉ አልቆ ህዝቡ ወደ እንዳይገባ እንዳይወጣ፣ ምንም ነገር እንዳያገኝ፣ ሚላስ የሚቀመስ እንዳያገኝ፣ ህክምና እንዳያገኝ፣ ሁሉ ነገር ፈራርሶበት ጨልሞበት መከራ ውስጡ ነው ያለው ና ከዚህ ባሰ እንደ ሰው ተጋሩ ስለሆነ ሳይሆን እንደ ሰው በዚህ ሰዓት መስቀል የጨበጠ ካህን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ነኝ የሚል ቅር ና የማንኛውም ሰው የሆነ ሊያወግዘው የሚገባ ና ለዚህ ድምፅ መሆን ሊሆን የሚገባው ጊዜ ስለሆነ ይህንን ጉዳይ ለአሜሪካ ሕዝብ ለማስረዳት ከቨርጂኒያ ሃሪሰንበርግ ከተማ መምጣታቸውን የተናገሩት ቀሲስ ክፍለ ማርያም አብርሃ በአሜሪካ መንግስት እየተወሰዱ ናቸው ያሏቸውን እርምጃዎች እንደሚደግፉ ገልጸው፣ ይሁን እንጂ እገዳዎቹ ብቻ ግን የሕዝቡን ቸነፈርና በደል ሊያቃልሉለት አልቻሉም ብለዋል። በመሆኑም ለህዝቡ መሰረታዊ አገልግሎቶች እንዲከፈቱና ሰው ሰራሽ ካሉት የረሃብ አደጋ እንዲተርፍ መድኃኒትና ሌሎች አስፈላጊ አቅርቦቶች እንዲደርሱ የአሜሪካ መንግስት ተጽዕኖ እንዲያደርግ እየጠየቁ መሆናቸውን አመልክተዋል። ገባ የዓለም በዓለም ያለው ሊደራው የተሰለፈለ እኛም ራሳችን የትግራይ ሕዝብን በያለበት ካለበት መርዳት ይችላል ይፈልጋል። እኔ አሁን እናቴና አባቴ መርዳት አልቻልኩም። ወንድሞቼ ወንድሞቼና እህቶቼ መርዳት አልቻልኩም፣ ባለኝ አቅም ማለት ነው። ምክንያቱ ባንክ የለም፣ ቴሌፎን የለም። በምን መርዳት ይችላል? አሁን ያለው አማራጭ የዓለም መንግስታት፣ የአሜሪካ ሀያል መንግስት ነው ይመለከተዋልም፣ ደግሞ በሩን አስከፍቶ እርዳታ እንዲገባ እንዲያደርግ። ሰልፈኞቹ ጥያቄዎቻቸውን ለሚመለከታቸው ባለስልጣኖች ያስረከቡ ሲሆን በጉዳዩ ለመነጋገር ቀነቀጠሮ እንደተሰጣቸው አስተባባሪው ሊቀ ስዩማን መምህር ተኸስተ ተናግረዋል። ከአሜሪካ መንግስት ምን እንደሚጠብቁ ላቀረብኩላቸው ጥያቄ ከቦስተን ማሳቹሴትስ መምጣታቸው የነገሩኝ መላካርያም ሊቀ ጠበብት ኤርሚያስ እንዲህ ብለዋል። የአሜሪካን መንግስት እስካሁን ካደረገው በተጨማሪ ወይም ደግሞ በይበልጥ ማለት ነው ተከላካኝ ሀይሎች ችግራቸውን በውይይት በሰላም እንዲፈቱ ሰላም በሀገራችን እንዲሰፍን ግን አስመት ሰጥቶ እኛ ደግሞ እንደ ሃይማኖት መሪዎች በእውነቱ የሰላም አምባሳደር ይችላል። ስለዚህ ሰላም እንዲሰፍን ለሰው ልጅ ሰላም እንዲሰፍን የተገኘ ነው። የማህበረ ካህናት ትግራይ አባላት ባለፈው የካቲት ወርም ተመሳሳይ ሰልፍ አካሂደው ነበር። ትግራይ ውስጥ ለተፈጠረው ቀውስ የኢትዮጵያ መንግስት በሽብርተኝነት የፈረጀው ህወሀት ተጠያቂ የሚያደርግ ሲሆን የእርዳታ አቅርቦት በማስተጓጎል እህልና መድኃኒቶች በመዝረፍ ለወታደራዊ ጉዳዮች ማዋል እርዳታ ያደረሱ የጭነት ተሽከርካሪዎችን ባለመመለስና ለተዋጊዎች ማጓጓዣነት በማዋል ይከሰዋል። መንግስት በበኩሉ ከሰብአዊ ረዴት ተቋማት ጋር በሙሉ ትብብር ለመስራት ያለውን ቁርጠኝነትና የፍተሻ ኬላዎችን ቁጥር ወደ ሁለት ከማውረድ አንስቶ የተለያዩ አጋዥ ክን ዋኔዎችን እያደረገ መሆኑን ባለስልጣናቱ ይናገራሉ። ሳራ ፍሳዬ ለአሜሪካ ድምጽ፣ ዋሽንግተን ዲሲ። አመሰግናለሁ ሳራ። አድማጮች በተከታዩ ዘገባ ደግሞ ከዋሽንግተን ወደ ደቡብ ኢትዮጵያ ነው የምናቀናው። የቁጫ ዲሞክራሲያዊ ፓርቲ በደቡብ ክልል ጋሞ ዞን ቁጫ ወረዳ ውስጥ የሚገኙ አባላቱ በመንግስት የጸጥታ ኃይሎች ያለ አግባብ እየታሰሩ ናቸው ሲል አቤቱታ አሰምቷል። ከአንድ መቶ ሀምሳ በላይ አባላቱ በእስር ላይ እንደሚገኙ ነው የተናገረው። የጋሞ ዞን አስተዳዳሪ አቶ ብርሃኑ ዘውዴ ግለሰቦቹ የታሰሩት በወንጀል ተጠርጥረው ነው ነው ያሉት የኢትዮጵያ ሰብአዊ መብት ጉባኤ በበኩሉ ስለ አባላቱ እስርና ተፈጽሞባቸዋል ስለተባለው የሰብአዊ መብት ጥሰት መረጃው እንዳለው ገልጦ የሚመለከታቸው አካላት ተገቢውን ማጣራት አድርገው ፍትህ እንዲያሰፍኑ ሲሉ ሲል ጠይቋል ዮናታን ዘብዴዎስ ነው የተከታተለው። የቁጫ ዲሞክራሲያዊ ፓርቲ ምክትል ፕሬዚዳንት አቶ ሀብታሙ ኃይለ ጊዮርጊስ በተለያዩ የመንግስት ተሿሚዎችና በብልጽግና ባለስልጣናት ትእዛዝ የፓርቲው አባላት መታሰራቸውን ይናገራሉ። እስሩ ከምርጫ ጋር እንደሚያዝ ገልጸው ምክንያት ነው ያሉትንም ያስረዳሉ። በምርጫው ቁዴፓ የሚባል ፓርቲ መጥፋት አለበት፣ ብልጽግና ፓርቲ መመረጥ አለበት የሚል አቋም በመያዝ የማሰቃየት እቅድ ይዘው ነው ያንን ያደረጉት፣ እና ፍርድ ቤት ቢቀርቡ እንኳን አያቀርቡም እንጂ ቢቀርቡ እንኳን ምንም ምክንያት የላቸውም። እንደ ሰበብ ግን ምንድን ነው በቁዴፓ ቅስቀሳ ጊዜ የቅቤ ምልክት ያለበትን ቲሸርት ለብሳችኋል፣ ዘፈን ዘፍናችኋል የሚል ነው። ይሄ የአንድ ሰው ሰብአዊ መብት ነው። እንደዚህ አድርጋችኋል የሚል ነው። በእስራኤል የሚገኙ ዜጎችም የሰብአዊ መብት ጥሰት የተፈጸመባቸው መሆኑን ተናግሯል። ያልተቋረጠ የመብት ረገጣ እየተካሄደ ነው እና ሁሉም አካል ይህንን መገንዘብ አለበት ማወቅ አለበትና ስርዓት መምጣት አለበት። ይህን ማንም ህብረተሰብ፣ የአለም አቀፉ ህብረተሰብም፣ የሰብአዊ መብት ተቋማትም ሊያውቁሉን ይገባል ብዬ አሰምርበታለሁ። ፓርቲው ለድርጊቱ ተጠያቂ የሚያደርገው የደቡብ ክልል የጋሞ ዞን እና የቁጫ ወረዳ የመንግስትና የብልጽግና ፓርቲ ሀላፊዎችን ሲሆን የጋሞ ዞን አስተዳዳሪ አቶ ብርሃኑ ዘውዴ በበኩላቸው እስረኞቹ በወንጀል ተጠርጥሮ መያዛቸው ይናገራሉ። ምንም ፓርቲ ተለይቶ የፓርቲ አባላት የሚታሰሩበት ምክንያትም ሁኔታም የለም። ምናልባት ያው

የፖለቲካ ፓርቲ ወይም የፓርቲ አባል የሚታሰርበት ሁኔታ የለም። እስረኞቹ ምንም ክስ ሳይመሰረትባቸው በእስር ላይ እንደሚገኙ ከፓርቲው የሚቀርበውን አቤቱታ አቶ ብርሃኑ አጣጥለውታል። በየደረጃ ያለው አሰራሩን ተከትሎ በተቀመጠለት አሰራር የሚከታተል ነው የሚነው እንጂ በተለየ መልኩ ይስጠን ይዘግይ የሚባል መራ ጊዜ ፍርድ ቤት ይጠየቃል። የትኛውም የሚመረመር ጉዳይ ፍርድ ቤት ከፈቀደ ይቀጥላል፣ ካልፈቀደ በዋስ ያስፈታ ከሆነ በዋስ ይወጣል። ዋስ መብት ማይጠበቅ ከሆነ ደግሞ በፍርድ ቤት ትዕዛዝ ሁሉ የሚሄድ ነው የሚሆነው። እና የተለየ የእኛ እኛ አስፈጣሚ አካል ነን። በህግ የሚጠየቁ በህግ መሄድ ያለባቸውን ጉዳዮች በህግ እንዲሄዱ ከማድረግ ውጭ ኢንተርቨንሽን አይኖርም እና ሁሉም የህግ ስርዓቱ ነው። አሁን እኛ ጋር የቀረበ አቤቱታም የለም። የኢትዮጵያ ሰብዓዊ መብት ጉባኤ ጉዳዩን በተመለከተ ባደረገው ክትትል ከመስከረም አንድ ሁለት ሺ አስራ አራት ዓመተ ምህረት ጀምሮ ባሉት ተከታታይ ቀናት በተለያዩ ወረዳዎች ሰዎች ያለ በቂ ህጋዊ ምክንያት በጸጥታ አካላት ለእስር የተዳረገ መሆናቸውን አስታውቋል። ኢሰመጎ ለአሜሪካ ድምጽ በላከው የጽሁፍ መግለጫ እስረኞቹ ድብደባ እንደሚፈጸምባቸው ፍርድ ቤቱ ሳይቀርቡ ለረጅም ጊዜ እንደሚታሰሩ፣ እንዲሁም የመንግስት ሰራተኞች በሕግ ከተቀመጠው ስርዓት ውጪ ከሥራ እንደሚሰናበቱ፣ ህገወጥ የስራ መደብ ዝውሮች እንደሚፈጸሙ፣ ሰራተኞች ደሞዝ ያለ አግባብ መያዝና ከህግ ውጪ በሆነ መልኩ ከስራ መደብ ዝቅ ማድረግን የመሳሰሉ ተግባራት የተፈጸመ እንደሆኑ የሚያመላክቱ መረጃዎች እንደደረሱት ገልጿል። ኢሰመጎ የሕግ አስከባሪ አካላት ተጠርጣሪዎችን በቁጥጥር ስር ሲያውሉ ህጋዊ ሁኔታዎችን እንዲከተሉ፣ የተያያዙ ሰዎችን መብቶችን እንዲያከብሩ፣ በደረጃው ያሉ የፍትህ አካላት በእስር ላይ ያሉ ሰዎች ፈጣን ፍትህ እንዲያገኙ ኃላፊነታቸውን እንዲወጡና ከህግ አግባብ ውጭ የታሰሩ ካሉም ተጣርቶ በአስቸኳይ ከእስር እንዲፈቱ እንዲያደርጉም አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን፣ ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ፕሮግራማችንን በኢትዮ ሳት ላይ ታገኛላችሁ። በተጨማሪም በራዲዮ በቴሌቪዥን ስርጭታችንን በድረገጻችንና በፌስቡክ ገጻችን በጥራት በቀጥታ መከታተል ትችላላችሁ። የዩቲዩብ ገጻችንን ጎብኙ። ኢንስታግራም አት ቪኦኤ አምሃሪክ ላይ ተከተሉን። አድማጮች አሁን የምሽቱ ምርጥ ዜማ የሚሰማበት ነው። ጥላሁን ገሰሰ ነው አቋቋም ሽማ ያለ የአርብ ምሽት የሚያደምቅልን አይኖች ባለው ሽከርቀ የትባለው የጥላሁን አቋቋም ሽማ የተሰኘው ዜማ ፍታ እንዳላችሁ ዘና እንዳላችሁ ተስፋ እናደርጋለን። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምናምራው። በኮቪድ ላይ ያተኮሩ ተከታታይ ዘገባዎችን እናሰማለን። ከግለሰቦች ምራቅ በሚወሰድ ናሙና አማካኝነት የሚደረግ የኮቪድ-19 አዲስ የምርመራ ዘዴን የሚመለከት ነው ተከታዩ ዝግጅት። ያለ ባለሙያ ድጋፍም በቤት ውስጥ ሊደረግ የሚችለውን የዚህን አዲስ የምርመራ ዘዴ አይነት እንዲሁም ፋይዳና ምንነት የሚመረምረው ቅንብር የወረርሽኙን መዛመት ፍጥነት በመቀነስ ረገድ ያስገኛል የተባለውን ጠቀሜታም መልከት ያደርጋል። ታዲያ ሙያዊ ትንታኔውን የሚሰጡን እንግዳችን ዶክተር ዘላለም ኃይሉ መኩሪያ ናቸው። በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ህዋሳት ምርምር ባለሙያ ናቸው። ዶክተር ዘላለም የተላላፊ በሽታዎች ሞሊኩላር ኤፒዲሚዮሎጂ ላቦራቶሪ ተባባሪ ዲሬክተርም ናቸው። ከዶክተር ዘላለም ጋር ያደረግነውን የመጀመሪያውን ቃለ ምልልስ እንሆ። ዶክተር ዘላለም ኃይሉ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አለ። የዛሬው ትኩስ ዜና ምናልባትም ከዚህ ቀደም ከተነሱ አንዳንድ ሀሳቦች ጋር ይገናኛል። አንድ ሰው የኮሮና ቫይረስ ወደ ሌላ ሰው የሚያስተላልፍ መሆኑን ማረጋገጥ የሚያስችል በቤት ውስጥ ሊደረግ የሚችል የምራቅ መመርመሪያ ዘዴ ማግኘቱን አንድ የእንግሊዝ ኩባንያ ይፋ አድርጓል። ሰዎች ብዙም ሳይቸገሩ እንደ አስፈላጊነቱ በሳምንት ውስጥ ደጋግመው ሊያደርጉ የሚችሉበት ውጤቱም በ15 ደቂቃዎች ውስጥ ሊታወቅ የሚችል የምርመራ አይነት መሆኑንም ኩባንያው አስታውቋል። ከዚህ ቀደም አንዳንድ ተመሳሳይ ምርመራዎች ሲተዋወቁ ነበርና ማርሽ ጠያሪ ተደርገው የተወሰዱበትም ጊዜ ነበር። በተለይ የኮቪድ ነገር የመጨረሻው አሳሳቢ ደረጃ ላይ በነበረበት ጊዜ ይነገር ነበር ነበርና አንደኛ ይሄ የቱን ያህል ከቀደሙት የተለየ ነው ምንስ ያህል ኩባንያው በገለጸው መሰረት ተስፋ የተጣለበትን ያህል አይነተኛ ለውጥ ሊያመጣ ይችል ይሆን? አመሰግናለሁ አሉላ። ልክ እንደጠቀስከው እነዚህ በቤት ውስጥ መደረግ የሚችሉ የኮቪድ መመርመሪያ ኪቶች ረዘም ላለ ጊዜ ማለት ይችላለው መነጋገሪያ ሆነው ነበረ። በተለይ ደግሞ በዚሁ ሙያ ዙሪያ ባሉ ሰዎች እና የተለያዩ መመርመሪያ የሰሩ ካምፓኒዎች ከዚህ በፊት መግለጫዎችን ሰጥተው፣ እንደዚሁ የተወሰኑትም ከኤፍ ዲ ኤ የኢመርጀንሲ መጠቀሚያ ፈቃድ አግኝተው በስራ ላይ የገቡ አሉ። እና እነዚህ በቤት ውስጥ ልንጠቀምባቸው የምንችላቸው የኮቪድ መመርመሪያ በአብዛኛው ይሄ አንቲጅን ቴስት የሚባሉት ናቸው፣ የአንቲጅን መመርመሪያ የሚባሉት ናቸው። እንደምታውቀው እንግዲህ ይሄ ፓንደሚክ ከመጣ ጊዜ ጀምሮ ምርመራው በብዛት ማሰራጨት እና ተደራሽነቱን ማጉላት አስቸጋሪ ሆኖ እስቲል አሁንም በአንዳንድ ሀገሮች ችግር ሆኖ ይገኛል። ስለዚህ ሁሉንም ሰው በተፈለገ ጊዜ እንዳስፈላጊነቱ መመርመሩ ከባድ ሆኖ ነው ያለው። እንዲሁም ከሚያስወጡትም ገንዘብ አንጻር ከፍተኛ ወጪ ይጠይቃሉ እና እነዚህ በቤት ውስጥ መመርመር የሚችሉ በርካሽ ሊሰሩ የሚችሉ እንዲሁም ደግሞ ቅድም እንደጠቀስከው ከምራቅ ተወስዶ ናሙና ኮቪድን ማሳወቅ የሚችሉ ኪቶች ትልቅ ጠቀሜታ ይኖራቸዋል። አንደኛ ግለሰብን ምን ማድረግ እንዳለበት በማሳወቅ ደረጃ ከዛ በኋላ የተሻለ ጥንካሬ ያለው በሆስፒታል ደረጃ የሚሰጠውን ምርመራ ሄዶ ለማግኘትም ሊሆን ይችላል፣ ራሱን ከቤተሰቦቹ ለማራቅም ሊሆን ይችላል። እነዚህን መመርመሪያዎች በመጠቀም እንደዚህ አይነት ውሳኔዎችን ለራሱ መውሰድ የሚችልበትን ነገር ያመቻቻል ማለት ነው። ሁለተኛው ደግሞ አጠቃቀማቸውን በጣም ቀላል ነው። እንደተጠቀሰው ከምራቅ ነው የሚወሰዱት። ብዙ የተለየ ላብራቶሪ ግብዓት አያስፈልጋቸውም። ማንም በሙያው ያልሰለጠነ ሰው እነዚህ ነገሮች በቀላሉ እቤት ውስጥ ማድረግ ይችላል ማለት ነው። ከእነዚህ አንጻር የበሽታውን ስርጭት በጣም ከፍ ባለ ደረጃ ልናየው እንድናጠናው ሊረዱን ይችላሉ ማለት ነው። መልካም እንዲህ ያለ የምርመራ ዘዴ ትልቅ እድል የፈጠረ ሲገኝ ቀደም ብለው እርስዎ እንደገለጹት የመመርመሪያ መሳሪያዎችም የመመርመር እድልም ውሱን በነበረበት ሁኔታ እንደ ዩናይት ስቴትስ ባሉ ታላላቅ አገሮች ሳይቀሩ በቂ ምርመራ ማካሄድ አቅቷቸው የነበረውን በተለይ ደግሞ እንደ ኢትዮጵያ ባሉ አካባቢዎች ሊቀንስ መቻሉን ቅድም ያሏቸውን እድሎች ሁሉ ማሰብ ይቻላል በአንጻሩ ግን አንድ ሰው በሽታ ማስተላለፍ መቻሉን ማረጋገጥ ነውና ይሄ ምርመራ የሚያደርገው ከፍና ካፍንጫ የሚወጡ በትንፋሽ አማካኝነት የሚረጩ ቫይረሱን የያዙ ጥብታዎች ማስተላለፍ መቻላቸው ነገር እንጂ ምራቅን ቫይረሱ እንደሚከማችበት ቦታ አድርገው ለማሰብ በምራቅ ውስጥ ቫይረሱ የቱን ያህል የመከማቸትን እድል እንዳለው ማሰብ ሊኖርብን ይሆን በእርግጥ ጭንብል ማጥለቅ ነው የሚመረጠውና አስተላላፊነቱ ይታወቃል ትክክል። ልክ እንዳልከው አሉላ፣ ይሄ ቫይረስ እንዲሁ በምራቅ እንዲሁም ደግሞ ምራቅን በሚመመነጭው አፍ ውስጥ ባሉ እጢዎች ውስጥ የመራባት አቅም እንዳለው ከዚህ በፊት የተደረጉ ጥናቶች ያሳይተዋል። ነገር ግን በንጽጽር ከአፍንጫ ውስጥ እንዲሁም ከጉሮሮ አካባቢ ከሚወሰዱ ናሙናዎች ጋር በሚታይበት ጊዜ በቫይረሱ በምራቅ ውስጥ የሚገኝበት መጠን አነስ ብሎ ነው የተገኘው። ስለዚህ አሁንም በሆስፒታል ደረጃ እንዲሁም በሕክምና በሚሰጥባቸው አካባቢዎች የሚመረጠው ናሙና ከአፍንጫ ግድግዳ ላይ ተወስዶ ወይንም ደግሞ ከጉሮሮ የሚወሰደው ነው። አሁን እያነሳን ያለነው ከነዚህ ቤት ውስጥ ካሉ መመርመሪያዎች ጋር አንጻር ስለሆነ እነዚህ በአብዛኞቹ ከመጀመሪያ ላይ እንደውም የተሰሩት ቤት ውስጥ መመርመር የሚቻሉ ውኪቶች ለምራቅ ተሰርተው እንዲሁም ግን ከአፍንጫ ወይንም ደግሞ ከጉሮሮ የሚወሰዱ ናሙናዎችንም በተመሳሳይ ሁኔታ መጠቀምና ውጤት ማግኘት የሚችሉ ነበሩ። እና ከዛ አንጻር በሙያው ዙሪያ ባሉ ሰዎች ክርክሮች ተደርገው ነበረ። አነስ ያለ የቫይረሱ ክምችት በምራቁ ውስጥ በመገኘቱም ብዙዎች አንዳንድ ጥርጣሬዎችን አንስተዋል። ብዙ ሰዎች እንዲሁ እያስተላለፉ ነገር ግን በእንግሊዝኛ ሴንሲቲቪቲ የምንለው ቫይረሱን የማንሳት አቅማቸው አነስ በማለቱ ብዙ ነገሮችን ልናልፍ እንችላለን የሚል ጥርጣሬ መጥቶ ክርክሮች ተደርገውባቸው ነበር። አሁን ግን እነዚህ ቴስቶችን በሚመለከት ሲጠቀስ አንድ ጎልቶ የሚወጣ የእንግሊዝኛ ተርም አለ። እንደ በእንግሊዝኛው ብጠቀሙ ኢንፌክሽስነት የሚሉት ይህንን ከኢንፌክሽን ከምንለው የእንግሊዝኛ ተርም ጋር ለያይተው ይጠቀሙበታል። ያ ማለት ምን ማለት ነው? ቅድም እንደጠቀስኩት አንድ ሰው ይህንን ቫይረስ ወደ ሌላ ሰው ለማስተላለፍ ጥናቶች እንደሚያሳዩት ከተወሰነ የቫይረስ ክምችት በላይ ይፈልጋል እና እነዚህ ቴስቶች ያንን ያህል የቫይረስ ክምችት ከሌለው ያንን ሰውዬ ፖዘቲቭ አድርገው ስለማያገኙት በአብዛኛው የሚያመለክቱት ኢንፌክሽስነስን ነው። በሽታውን አሁን የማስተላለፍ አቅም ነው። ከዛ ባነሰ ግን አንድ ሰው በበሽታው ተይዞ ለምሳሌ በማገገም ላይ ቢሆን በሰውነት ውስጥ የሚገኘው የቫይረሱ ክምችት አነስ ሊል ስለሚችል ያንን ላያገኙት ይችላሉ። እንዲሁም የበሽታውን ስርጭት ባህሪውን በምንመለከትበት ጊዜ ደግሞ እንደሚታወቀው ምልክት የሌላቸው ሰዎች እንዲሁም ደግሞ በጣም አነስተኛ ብቻ ምልክት ያላቸው ሰዎች በጣም በብዛት ስላሉ እነዛ ሰዎች እነዚህን ኪቶች በመጠቀም ራሳቸውን ሊያውቁበትና ቤተሰቦቻቸውን ሊከላከሉበት የሚችሉበት ማግባብ እንዳለ ያስቀምጣሉ። ከዛ አንጻር ነው የሚታዩት። ዶክተር ዘላለም ምኩሪያን ለጊዜያቸው አመሰግናለሁ። አድማጮች ከዶክተር ዘላለም ጋር ያደረግነው ቃለ ምልስ አልተቋጨም፣ ተከታይ ክፍል አለው። የመጨረሻውን ጥያቄያችንን የሚቀጥለው ፕሮግራማችንን መንደርድር ያለ አስታውስ የኮቪድ ስርጭት በዓለም ዙሪያ አሁንም አሳሳቢ ሆኖ ባለበት እንደ ዩናይት ስቴትስ ባሉ ክትባቱ ባለበትም ሰዎች መከተብ ባለመፍቀዳቸው ብቻ የተወሳስቡ ችግሮች በሚፈጠሩበት በአንድ ወገን በሌላው ዓለም ደግሞ እንደ አፍሪቃ ባሉ ሀገሮች በአፍሪቃ ሀገራት ኢትዮጵያን ጨምሮ ባሉት ሀገሮች የክትባት አቅርቦት በሌለበት በእርግጥ ኮቪድ አልባ ዓለም የቱን ያህል ቅርብ ይሆን? ይህን ጥያቄ ይዘን በሚቀጥለው ፕሮግራማችን እንመለሳለን። አድማጮቻችን ታዲያ ተከታዩም በኮቪድ ጉዳይ ላይ የሚያቆየን ነው። ይልቁንም የኮቪድ ክትባት መውሰድ ያልፈለጉ ሰዎችን የግዴታ ክትባት መውሰድ ይመለከታል። የባይደን አስተዳደር ይህን ሁኔታ እያጤነ መሆኑ በተደጋጋሚ ሲዘገብ ነበረ። በዚህ ዙሪያ ላይ የተጠናቀረውን ዘገባ እንሆ። የግዙፍ ኩባንያዎችና የፌዴራል መንግስት ሰራተኞችና የኮንትራት ሰራተኞች የኮቪድ-19 ክትባት እንዲወስዱ ወይም በየሳምንቱ እንዲመረመሩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ባለፈው መስከረም ትዕዛዝ አውጥተዋል። ይህንን ትዕዛዝ ተግባራዊ እያደረጉ ካሉት ኩባንያዎች ተራ ሳውዝ ዌስት የሚባለው አየር መንገድ ሰሞኑን ተቀላቅሏል። የኮቪድ-19 ክትባትን መውሰድ ግዴታ እንዲደረግ እያሳመኑ ያሉት ፕሬዚዳንት ባይደን በትላንት የቺካጎ ኢሊኖይስ ጉዟቸው ወቅት ሰራተኞቹ እንዲከተቡ የሚጠይቅ የግንባታ ድርጅት የስራ ቦታ ላይ ተገኝተው ነበር። ዛሬ ቁጥራቸው የበዛ ሰራተኞች እንዲከተቡ እየጠየቅኩ ነው። ሠራተኞቻችሁ እንዲከተቡ እንድታደርጉ አሳስባለሁ። ከተከተብን ይህንን ወረርሽኝ እናሸንፈዋለን። ያለ ክትባት ሆስፒታሎቻችን በቀውስ የሚጨናነቁበት ጊዜ በእጅጉ ይራዘማል። ምጣኔ ሀብታችን እየተጎዳ ትምህርት ቤቶቻችን በስጋት እንደተሞሉ ይቀጥላሉ። ሬስቶራንቶቻችን ባዶ እንደሆኑ፣ ንግድ እንደተዳከመ ይዘልቃል። ክትባትን ግዴታ የማድረግ እርምጃዎች በክትባት ላይ ያለው መጠራጠር እንዲቀንስ ማድረጋቸውን የህብረተሰብ ጤና ባለሙያዎች እየተናገሩ ነው። በቫንደርቨልት ዩኒቨርሲቲ ሕክምና ትምህርት ቤት የተላላፊ በሽታዎች ፕሮፌሰር ዊልያም ሻፍነር ይህንን ሀሳብ ይጋራሉ። መከተብ ቀስ በቀስ ማህበራዊ ልማድ እየሆነ ነው። እነዚህ አስገዳጅ እርምጃዎች ደግሞ ወደዚያ እንድንደርስ እያገዙን ነው። ምንም እንኳን ከሐኪሞቹ የዩናይትድ ስቴትስ ግዛቶች ግማሹ ያህል ይህንን የፕሬዚዳንቱን አስገዳጅ ትእዛዝ ተቀብለው ተግባራዊ እያደረጉ ቢሆንም፣ አንዳንድ ሪፐብሊካን አገረ ገዢዎች ግን እርምጃው የግለሰብ ነጻነቶችን ይጋፋል በሚል በአስተዳደሩ ላይ ክስ ከፍተዋል። ይሁን እንጂ ኩፍኝና ፖሊዮን ለመሳሰሉ ወረርሽኞች ክትባትን ግዴታ የሚያደርጉ አሰራሮች በመላ ሀገሪቱ አሁንም ያሉ በመሆኑ የኮቪድ-19 ክትባትን ግዴታነት በሚመለከት በባይደን አስተዳደር ላይ የተነሱ ክሶች የትም አያደርሱም የሚሉ የህግ ጠቢባን ብዙ ናቸው። በጃንስ ሀብኪንስ ዩኒቨርሲቲ ካይ የንግድ ስርዓት ትምህርት ቤት የንግድና የጤና ህግ መምህሯ ስታሊ አንዷ ናቸው። ክትባት በሀሳብ ጉዳይ ሆኗል። ክትባት የጤና ወይም የህክምና ጉዳይ ከመሆን ይልቅ የግለሰብ ነጻነት ጥያቄ የመሆኑ ሀሳብ የመንግስቱ ምላሽ እንዲዘገይ ያደረገውና እየበረታ ያለ ጉዳይ ሆኗል። የኮቪድ-19 ክትባት ዛሬ የትም የሚገኝና በነጻ የሚሰጥ ቢሆንም የመጀመሪያውን ክትባት ከሀገሪቱ ህዝብ 65 ከመቶ ብቻ መሆኑን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። ጋሉፕ የሚባለው የህብረተሰብ ቅኝት ድርጅት ሰሞኑን አንድ ፍተሻ አካሂዶ ነበር። አሜሪካ ውስጥ ከዲሞክራቲክ ፓርቲው አባላት ወይም ደጋፊዎች 92 ከመቶ ቢያንስ አንዱ ክትባት መውሰዳቸውን በሪፐብሊካኑ ዘንድ ግን ይህ ቁጥር ወደ 56 ከመቶ ያዘገጸቀ መሆኑን የቅኝት ውጤት ያሳያል በሚከተሉት እምነት ወይም ሃይማኖት ምክንያት አንከተብም ያሉ ጥቂት ሰዎች ማመልከቻ አስገብተዋል በአንድ የኒውዮርክ ሆስፒታል የጤና ሰራተኛ የሆኑት አና ፔቲ አንዷ ናቸው ላለፈው አንድ ዓመት ተኩል የኮቪድ-19 ሕሙማንን ስንከባከብ ቆይቻለሁ፣ ግን አልታመምኩም። አምላክ ጠብቆኛል ብዬ ማምናለሁ። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት የጠፋው ሕይወት ከሰባት መቶ ሺህ አልፏል። ጽዮን፣ እናመሰግናለሁ። አድማጮች አሁን ወደ መጨረሻው ቅንብር ነው መወስዳችሁ። ቤተልሔም ደጀኔ የዛፍሪ ወረቀቶች መስራችና ዋና ስራ አስፈጻሚ ስትሆን ድርጅቷ ዛፍሪ ሙሉ በሙሉ ከግብርና ተረፈ ምርቶች ከገለባ ወረቀትን ያመርታል። በቅርቡም የኮካኮላ አፍሪካ ኢትዮጵያ ድርጅት ዓለም አቀፍ የወጣቶች ቀን ወጣቷን ስለምትሰራቸው ስራዎች ሲል እውቅና ሰጥቷታል። ኩባንያው የማቀነባበሪያ ተቋም በአሁኑ ወቅት በደብረ ብርሃን እየተገነባ ነው። የደንገር ልሙናት ከቤተልሔም ጋር ቆይታ ያደረገችው ነው። ቤተልሔም ደጀኔ በአዲስ አበባ ዩኒቨርሲቲ የአንደኛ ዓመት የኢኮኖሚክስ ተማሪ ሳለች እናቷ አትክልት ተራ እቃ እንድታጋዛቸው እንደወሰዷት ታስታውሳለች። ያኔ ታዲያ አዲስ አበባ አትክልት ተራ ውስጥ ያየችው የቆሻሻ አትክልቶች አወጋገድ አሁን ወደምትሰራው ስራ

ይቻላል የሚለው ኢሚዲየት ነው። እዛው የወሰንኩት ከዛ ጀምሬ ነው የቆሻሻ ማኔጅመንት በመጫት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስጄ ፋይናንስ ጠይቅ ነበረ። ምንም አላቅም ነበር ምንም ከየት እንደሚጀምር ምን እንደሚደረግ አላቅም ይ ከዛ ቀጥዬ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደሚችል የሚለውን ደግሞ ፌል ሲያደረግ ትምህርት ቤት ሲያልቅ ሙሉ አመት የተማርሽበት ፈተና ወረቀቶች እዛ ብዙ የወረቀት ክምችት ይኖራል። አይፈለግም ይጣል ማለት ነው። ብዙ ጊዜ ሀይል እንዴ፣ እኔ ራሴ ከቤት ሳልጀምር እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ወደ ወረቀት ንደስ ገባ ዛ ነው ለአካባቢ ደህንነት ሲባል ከዛፍ ምርት ነጻ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍቷቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች። እኛ የምናመርከው ሁለት ነገር ነው። አንድ ተልክ ይባላል። ተልኩ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከተልኩ ደግሞ ጥቅል ወረቀት እንሰራለን። አንድ ኮን ምናምን ሊሆን ይችላል። አንዱ ጥቅል ያንን ፋብሪካዎች ውስጥ ና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል፣ የሚቀይሩ ኤንቨሎፕ ሊሆን ይችላል። ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የኛን ፕሮዳክት ሲጠቀሙ ሀንድረድ ፐርሰንት ኤኮ ፍሬንድ የሆነ ምርቶችን ማውጣት ይችላሉ ማለት ነው። ሰው ቀጥታኛ ለፋብሪካዎች ነው የሚሸጠው። ወረቀትም ማለት ነው ማንኛውም ፋይበር ያለው ነገር ወረቀት መሆን ይችላል። ያንን ኮንሰርት ካወቅኩኝ በኋላ ቤት ውስጥ ባለ ኢኩይፕመንት ኤክስፐሪመንት ማድረግ ጀመርኩኝ። ይዛው ቤት ውስጥ ማለት ነው የተለያየ ነገር። አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብ ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ጋታ ጋዘር ማድረግ ይችላል። ቤት ሆንባል በዚህ መስጫ ማሽን እየተፈል ቤት እየቀቀለን በብረብስ ምናምን ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ሳክ በፊት ወዳሶት ይሰራ ነበረ ብሎ እንደ ፖስት ካርድ እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የለው እንጂ ሌሎች ሀገሮች ላይ የተሞከረ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰርት ነው። ያው ያንን አዳፕት ያደረግነው እየደጋገመን፣ ከዛ ወደ ላብራቶሪ ቴስቲንግ ኮሽ አድርገን ያው አሁን ሳይል ያለው እስቴጅ ደርሰናል። ሌላ ትልቁ ቻለኝ ቻሌንጃችን የነበረው ፋይናንስ ነበር። ትልቁ ጥሩ ማሽን ከውጭ ማምጣት ነበር። ምንድን ነው ያደረግነው? ማሽን ከውጭ ከምናመጣ እንደገና ደግሞ የሚመጣውን ማሽን መጥቶ ስናመርት ያለው ፕሮሰስ ላይ ራሱ በጣም ብዙ ውሃ እንጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደረገናል። ዌይስት አለው። ምን እዚህ ራሳችን ማሽኑን ዲዛይን ማድረግ የሚችልበት አንተጥም ብለን ሀይሊ ምንድን ያደረግነው ማሽኑን ዲዛይን ተደርጎ አንጠር እዚ ሎከል ሙሉ በሙሉ ማሽን ሀገር ውስጥ ነው የሚመረተው። ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብ እና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረከታልም ትላለች። መጀመሪያ ከእንጨት አንሰራም ብለን ስንወስን፣ ግዴታ ሌላ አልተርኔቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች ገለባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትናለ እዛ መሬት ላይ ማለት ነው። በፊት ይቃጠል ነበረ። መሬቱንም ሰርታ ኃይል እንዲያደርግላቸው ያቃጥሉት ነበረ። ማቃጥሉን ደግሞ በእርግጥ መንግስት ከልክሎ፣ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት ግን፣ ምንድን ነው የሚያደርጉት? እዛው ላይ ይሰሉታል። ያው አፈሩን ፈታይን እንዲያደረግላቸው ነው የሚፈልጉት። ስለዚህ እኛ ምንድን ነው ያደረግነው እነሱን ለማሳመን ፋክቶች ያደረግናቸው፣ አንደኛ ነገር ለእነሱ ለእኛ በሚሸጣቸው እንደ ተጨማሪ እንካን ይሆንላቸዋል። ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ነው ያለው ካመረትን በኋላ መጨረሻ ላይ ወይ ፕሮዳክት አለ ብላክ ሚከር የሚባል ፈሳሽ ነው፣ ግን ከፈሳሱ የሚወጣ ዝቃጭ አለ፣ ቀርበው ማለት ነው ያ ዝቃጭ ምንም አይነት ኬሚካል አይኖረውም። ኦርጋኒክ ፈርቲላይዘር አየር ነው። መልሶ ለገበሬዎቹ ማለት ነው። ሰምንድ የሚያደረግ ነው የምንፈልገውን ሀገራችን ኤክስትራክት ናደረግ ና አውጥተን መልሰን በነፃ ፋሶች ሲፈጠር ነው። ፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። ጀምር፣ የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ ኤሮፓያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታር ና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን እንግዲህ አሁን አመሰግናለሁ አድማጮች፣ መጨረሻ ብዬ ነበር። ለመጨረሻ ምጥን ዝግጅት ጥቂት ደቂቃዎች አግኝተናል። የወባ በሽታ አፍሪካ ውስጥ በየዓመቱ ከ260 ሺህ በላይ አምስት ዓመት ያልሞላቸው ህጻናትን እንደሚገድል የዓለሙ ጤና ድርጅት አስታውቋል። ኬንያ ውስጥ ብቻ ከ10 ሺህ በላይ ህጻናት በወባ ሳቢያ ሕይወታቸውን ያጣሉ። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅ ታየ እንደሚከተለው ታቀርበዋለች። ሞስኩሪክስ የሚል ስያሜ የተሰጠው የወባ መከላከያ ክትባት በአፍሪካና በሌሎችም ከፍተኛ የወባ በሽታ ስርጭት በሚያጠቃቸው አካባቢዎች ጥቅም ላይ መዋል እንደሚችል የዓለም የጤና ድርጅት ከትናንት በስቲያ ረቡዕ አስታውቋል። በአራት ጊዜ ተመጥኖ የሚሰጠው የክትባቱ ሙከራ ጋና፣ ኬንያና ማላዊ ውስጥ 800 ሺህ ህጻናትን በማሳተፍ ተካሂዷል። የ30 ዓመቷ ሶሎሜ አውር የሶስት ዓመት ወንድ ልጇን ምዕራብ ኬንያ ኪሲሙ ወረዳ በተካሄደው የክትባቱ ሙከራ አስከትበዋለች የአራት ልጆች እናት የሆነችው ሳሎሚ ልጇ የአንድ ዓመት ሕፃን ሳለ በወባ ምክንያት እየታመመባት በወር ውስጥ አራት ጊዜ አቅራቢያቸው ወዳለ ሐኪም ቤት እየወሰደች ታሳክመው እንደነበረ ትናገራለች ልጄ ሶስት ጊዜ ተከትቧል። ስለዚህ አሁን እንደ ድሮ በወባ በሽታ አይታመምም። ላሳክመው ሆስፒታል ይዤ ሄጄም አላውቅም። አሁን ልጆቼ ብዙ ጊዜ ስለማይታመሙብኝ ደስተኛ ነኝ። ክትባት መጣ ሲባል ለመከተብ ሩጭ የሚሄደው እኮ ለዚያ ነው፣ በጣም ስለሚጠቅመን ነው። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ክትባቱ መሰራቱ ትልቅ ታሪካዊ ክንዋኔ መሆኑንና በየአመቱ በብዙ አስር ሺዎች የተቆጠሩ ሕፃናትን ሞት ሊከላከል የሚችል እንደሆነ ይናገራሉ። በድርጅቱ መሰረት በየአመቱ ከ229 ሚሊዮን የሚበልጡ ሰዎች በወባ በሽታ ይጠቃሉ። ከዚያ ውስጥ ከ400 ሺህ የሚበልጡት ይሞታሉ። አፍሪካ ውስጥ ወባ በየአመቱ ሩብ ሚሊዮን ህጻናት ይገላል። እንደ አውሮፓውያን አቆጣጠር በ2015 ዓ ም የተካሄደ አንድ ጥናት ክትባቱ በወባ የሚያዘውን ሰው ቁጥር በአርባ ከመቶ እንደሚቀንስ ከተያዙም በጽኑ መታመምን በሰላሳ ከመቶ እንደሚቀንስ አሳይቷል። በርናርዶስ ኦጉቱ በኬንያ የሕክምና ምርምር ተቋም ዋና ተመራማሪ ናቸው። ሀገራቸው በክትባት ሙከራው ያደረገችው ተሳትፎ ክትባቱ የሀገሯ ሕዝብ ላይ እንደሚሰራ ማረጋገጡን ይናገራሉ። it was done in አድማጮች፣ ዝግጅታችንን መገባደድ ነው። ሰዓታችን በዚሁ አበቃ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የዕለት አርብ ምሽት ዝግጅታችንን እዚ ላይ ያጠናቀቅን፣ ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንጠብቃቸዋለን። ያስተናገድኳቸው አሉላ ከበደ ከአቀናባሪ የብርሃን ኃይሉ ጋር በዚሁ የተሰናበትን። ነገ እንገናኝ። ሰላም፣ ደህና አደሩ። thank you